ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ፣ አስገባቸው። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። በዛሬው ዝግጅታችን ከመስታወት አራጋው ጋር እኔ ሄኖክ ሄኖክ ሰማ ግዜር እናስተናግዳችኋለን። ቀዳሚው የዩናይትድ ስቴትስ የፕሬዚዳንታዊ ምርጫ ይሆናል። ጎንትም ማረገው ለትራምፕ ነው እያቅማማው ነበር። አልወሰንኩም የልጆቻችን ህይወት አፌት በሚያደርጉ ነገሮች ላይ ጥሩ የሆነ የአስተሳሰብና እርጋታ የሌለው ሰው ስለሆነ ምርጫችን ከሁለቱ የተሻለው መምረጥ ሆኖ ስላገኘው ስለሆነ ይሄ ላይ በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ኢትዮጵያውያን የሰጡትን አስተያየት ነው ያሰማ ናችሁ በኢትዮጵያ ደግሞ የሞባይል ኢንተርኔት ከመታገዱ ጋር በተያያዘ የቴሌኮሚኒኬሽንስ ገቢውን እንደሚያጣ አንድ ጥናት ጠቁሟል። እሱም ላይ ጥናቱን ያጠና ባለሙያ አሳፍረናል። የኢትዮጵያ መንግስት ፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሮኪንግ ኢንስቲቱሽን የሚባል ከአንድ ከአስር ቀን በፊት ያወጣው እና ዘጠኝ ነጥብ አምስት ሚሊዮን የዩስ ዶላር ያጡት ማለት ነው። እንግዲህ ዝግጅታችን ሙሉ ነው። በዚህ ወር ደግሞ የጥቅምት ወር የጡት ካንሰርን የተመለከተ ዘገባ ስናሰማችሁ ቆይተናል። ተከታይ ክፍል ይኖረናል። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የሶማሊያ ባለሥልጣናት ከሁለት ቀናት በፊት ያሰሩትን የአልጀዚራ ጋዜጠኛ ሐምዛ መሐመድንና ሁለት ረዳቱን መፍታታቸውን አስታወቁ። የደህንነት ኃይሎቹ ሰዎቹን ያሰሯቸው በአልሸባብ ይዞታ ስር ወደሚገኝ ወደ ተከለለ ቦታ በመሄዳቸው እንደሆነም ታውቋል። የሶማሊያ የማስታወቂያ ሚኒስትር መሐመድ አብዲ ማርዬ ለቪኦኤ እንደገለጹት ሰዎቹ ሶማሊያ የገቡት ያለ ፈቃድ ሲሆን ከዚያም በሽብርተኞች ይዞታ ስር ወደሚገኝ ስፍራ ሄደው ሲያበቁ የአንድ ወገን ብቻ የሆነ ዘገባ ይዘው መሄዳቸውን ለመመለስ ያቀዱ ናቸው ሲሉ ገልጸዋል። ጋዜጠኛው ሐምዛ መሐመድ መፈታቱን ለቪኦኤ የሶማሌኛ አገልግሎት አረጋግጦ ወደ እስሩ ዝርዝር ከመግባት ግን ተቆጥቧል። ቀደም ሲል የአልጀዚራና የሶማሊያ ጋዜጠኞች ብሔራዊ አንድነት ማህበር ጋዜጠኛ ሐምዛ እንዲለቀቅ አቤት ብለው እንደነበርም ተገልጿል። የሪፐብሊካን እጩ ፕሬዝደንታዊ ተወዳዳሪ ዶናልድ ትራምፕ ትናንት ማታ ከዴሞክራቷ ሂለሪ ክሊንተን ጋር ባደረጉት ሦስተኛውና የመጨረሻው ዙር ክርክር ላይ የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሁለቱ የዋይት ሐውስ ቤተ መንግሥት ተስፈኞች ላስ ቬጋስ ኔቫዳ ባደረጉት በትናንቱ ክርክራቸው ወቅት በተጨማሪ ሩሲያን ፍልሰተኞችንና ለዩናይትድ ስቴትስ ከፍተኛውን ፍርድ ቤት በሚሰሙ ዳኛ አመራረጥ ላይ ተጋጭተዋል። የኢራቋን ሞሱል ከተማ እስላማዊ መንግሥት ነኝ ባዩ ቡድን ለማስለቀቅ የተጀመረው ዘመቻ ከተጠበቀው ጊዜ የፈጠነ ሆኗል ይላሉ የኢራቁ ጠቅላይ ሚኒስትር ሃይደር አልአባዲ። ጠቅላይ ሚኒስትሩ ይህንን የተናገሩት ምዕራባውያንና የመካከለኛውን ምስራቅ የውጭ ጉዳይ ሚኒስትሮች አይሰስ ከሞሱል ከወጣ በኋላ የዛችን ከተማ ሰላምና መረጋጋት እንደምን መመለስ እንደሚቻል ውይይት በሚያካሂድበት በፓሪስ ከተማ ውስጥ ነው። በስተመጨረሻም ለሶርያዋ ለሶሪያዋ አሌፖ የሰብአዊ እርዳታ ለማቅረብ እስከ ሐሙስ የተደነገገው የማጥቃት ዘመቻ ለሌላ 24 ሰዓት እንደሚራዘም ሩሲያ አስታውቃለች ሶሪያ ሩሲያ ከትናንት በስቲያ ማክሰኞ አሌፖ ላይ የአየር ጥቃት ላለማካሄድ ያደረጉት ስምምነት የሚያበቃው ዛሬ ሐሙስ በአገሪቱ አቆጣጠር ከምሽቱ አንድ ሰዓት ላይ መሆኑ ይታወቃል። አድማጮች ለምሽቱ ያሉን ዜናዎች እነዚህ ናቸው። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያ ነው። የጋቢና ጉዞችን ይቀጥላል አብረናቸው የምናመሸው ሄኖክ ሰማግዜርና እኔም መስታወት አድረጋው ከድመስ እንሻገር እንላችኋለን። በኢትዮጵያ የአስቸኳይ ጊዜ አዋጁ ከታወጀ በኋላ የሞባይል ኢንተርኔት ሙሉ ለሙሉ መዘጋቱ፣ እንዲሁም እንደ ፌስቡክ ያሉ ማህበራዊ የመገናኛ ብዙሃኖች እንደዚሁም እንደ ቫይበር የመሳሰሉ የቴሌኮሚኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መታገዳቸው በዋነኝነት ብቸኛውን የመንግስት የኮሚኒኬሽንስ ካምፓኒ ኢትዮ ቴሌኮምን እንደሚጎዳ ጥናቶች አመለከቱ። ተገልጋዩን ደግሞ ማህበራዊ ትስስሩን እንደሚጎዳው፣ መረጃ የማግኘት መብቱን እንደሚያሳጣው በኦሬገን ዩኒቨርሲቲ በሚዲያ ጥናት የዶክትሬት ተማሪው እንዳልካቸው ኃይለ ሚካኤል ለአሜሪካ ድምፅ ሬዲዮ አስረድቷል። ጽዮን ግርማ የዞን ዘጠኝ ጸሐፊዎች መካከል አንዱ የሆነው እንዳልካቸው ኃይለ ሚካኤልን አነጋግራ ተከታዩን ዘግባለች። አቶ እንዳልካቸው ኃይለ ሚካኤል የምርምር ስራውን እየሰራ ያለው በአብዛኛው ከሚዲያ ጋር በተያያዘ ነው። የኢትዮጵያ መንግስት በዩኒቨርሲቲ መግቢያ ፈተና ወቅት የሞባይል ኢንተርኔትና ማህበራዊ ሚዲያን በመዝጋቱ ምክንያት ኢትዮ ቴሌኮም ዘጠኝ ነጥብ አምስት ሚሊዮን የአሜሪካን ዶላር ማጣቱን መቀመጫውን አሜሪካን ያደረገ ብሮኪንግስ የፖሊሲ ጥናት ተቋም ሪፖርት አውጥቷል። ይህ ጥናት በወቅቱ በነበረው የአንድ ወር ጊዜ የተሰራ ነው። አቶ እንዳልካቸው ይህን ጥናት ጠቅሶና የራሱ ምርምር ጨምሮ የአስቸኳይ ጊዜ አዋጁን መሰረት አድርጎ በሚደረገው ክልከላ ኢትዮ ቴሌኮምን ከፍተኛ ገቢ እንደሚያሳጣው ይናገራል። ኢትዮ ቴሌኮም የሚባለ የኢትዮጵያ ቴሌኮሙኒኬሽን ኩባንያ ከተለያዩ ኢትዮጵያ ውስጥ ካሉ ነዋሪዎች በሞባይል ዳታ የሚያገኘው ገቢ አለ። በቀላሉ እኔ እንግዲህ ባለኝ መረጃ መሰረት አንድ የሞባይል ዳታ ማግኘት የሚፈልግ የሞባይል የስሪጊ ተጠቃሚ ቢያንስ ቢያንስ አምስት መቶ ብር ያወጣል በወር ማለት ነው። እንግዲህ ይሄ በአማካኝ ነው። ከዛ በላይ የሚያወጡ አሉ፣ ከዛ በታች የሚያወጡ አሉ። በእኔ አሰስመንት ነው ይሄን የማውራው። አክቹዋል ዳታው ከዚህ የተለየ ሊሆን ይችላል። እና አምስት መቶ ብር ያጣል ማለት ነው። አሁን እንግዲህ ያለው እገዳ ወይም ማህበራዊ ማህበራዊ ሚዲያ ላይ ያለው ተጽዕኖ ይህን ሰው ይሄን እንዲጠቀም አይፈቅድም እና ከዚህ እንግዲህ በትንሹ ሚሊዮን አራት ሚሊዮን የማህበራዊ ሚዲያ ተጠቃሚዎች አሉ ኢትዮጵያ ውስጥ ማለት ነው። እና በስልክ ብቻ ማለት ነው። እና ይሄንን በሚሊዮን የሚቆጠር ብር ነው የሚሆነው እንግዲህ በወር ነው። እስካሁን እንግዲህ ባለፈው፣ ከዚህ በፊት በጁን ላይ፣ በፈረንጅ ጁን ላይ እና ጁላይ ላይ ደግሞ የኢትዮጵያ መንግስት ፈተና እንዳይወጣ ወይም እንዳይሰረቅ ብሎ በዘጋው መሰረት የተሰራ ምርምር አለ። ብሮኪንግ ኢንስቲትዩሽን የሚባል ከአንድ ከአስር ቀን በፊት ያወጣው እና ዘጠኝ ነጥብ አምስት ሚሊዮን ዩስ ዶላር ሚያጡት ማለት ነው። ያ ከባድ ብዙ ብር ነው እና አሁን ይሄ ነገር ስድስት ወር ቀጣይነት ካለው በጣም ብዙ ብር ነው የሚያጠው የኢትዮጵያ ቴሌኮሙኒኬሽን ኮርፖሬሽን አቶ እንዳልክ ይህ አዋጅ መረጃን የማግኘት መብትን ከመገደቡ እንዲሁም በመከልከል ከሚያደርሰው የሰብአዊ መብት ጥሰት በተጨማሪ የሰዎችን የእርስ በርስ የማህበራዊ ግንኙነት እንደሚጎዳው ይናገራል። ኢትዮጵያ ውስጥ አሁን ባለው ሁኔታ በጣም ሰፊው የኢትዮጵያ የዳያስፖራ ኮሚኒቲ እዚህም አውሮፓም፣ አሜሪካም ሀገር ያሉ ሌሎችም የአፍሪካ ሀገሮች፣ አረብ ሀገር ያሉ የኢትዮጵያውያን በብዛት ከቤተሰቦቻቸው ጋር የሚገናኙት በተለያዩ የቴሌኮሙኒኬሽን መተግበሪያ ሶፍትዌሮች ወይም አፕሊኬሽኖች አፖች ይባል፣ ለምሳሌ ቫይበር በጣም ታዋቂውና ዝነኛ ኢትዮጵያውያን በሰፊው የሚጠቀሙበት የማህበራዊ ሚዲያ መተግበሪያ ነው። ሌላው አይ ኤም ኦ የሚ ይባላል። በጣም በጣም በትንሽ ባንድዊድዝ ውስጥ ወይም ደግሞ በጣም ትንሽ ባንድዊድዝን የሚጠቀም ማህበራዊ ሚዲያ ነው። በሰፊው በጥራት ምንም ሰዎች እንዲነጋገሩ የቪዲዮውንም ጭምር ማለት ነው። በቪዲዮም ጭምር እንዲነጋገሩ ማድረግ የሚያስችል አፕሊኬሽን ነው እና ሰው በዚህ ላይ መመካት ወይም ዲፔንደንት መሆን ጀምሮ ነበረ እና ያ ሁሉ ግንኙነት ነው የሚቋረጠው ማለት ነው። በገንዘብ የሚያስከፍሉ ገንዘብ ከፍለው የሚያስደውሉ የተለያዩ አፖች አሉ። እነሱ ውድ ናቸው። ሀገር ውስጥ እራሱ ሰው እርስ በርስ በጣም መገናኘት በሞባይል ኢንተርኔት ተጠቅሞ ሰው እርስ በርስ በጣም ይገናኝ ነበር። እሱም በጣም ይቀንሳል። አሁን ያለው ተቃውሞ እንግዲህ አሁን አይተሾ ከሆነ እሱ ፌስቡክ በጣም ጭር ብሏል፣ ተቀዛቅዟል። ብዙ መረጃዎች እንደ በፊቱ አይመጡም የቪዲዮ መረጃዎች እንደ በፊቱ ከተለያዩ ሰዎች ማግኘት በጣም ፍሪኩዌንሲው በጣም ቀንሷል። የለም አይደለም እያልኩ ያለሁት ግን፣ ፍሪኩዌንሲው ቀንሷል። በፊት በሰዓታት ልዩነት ውስጥ ብዙ የተለያዩ መረጃዎች ከኦሮሚያም ከአማራም ክልል የተለያዩ መረጃዎች ኢቨን መንግስት ላይ መንግስት መስሪያ ቤቶች ውስጥ እየተደረጉ ስብሰባዎች እየተቀዱ በፌስቡክ እና በተለያዩ ሌሎች የማህበራዊ ሚዲያዎች ይለቀቁ ነበር። ያ ቀንሷል ተተዳክሟል። የአስቸኳይ ጊዜ አዋጁን አስመልክቶ ባለፈው ሳምንት መግለጫ የሰጡት የኮማንድ ፖስቱ ጽሕፈት ቤት እንዲሆን የተወሰነው የመከላከያ ሚኒስቴር ሚኒስትር አቶ ሲራጅ ፈርጌሳ ስለ ማህበራዊ ሚዲያ ተከታዩን ብለው ነበር። ማህበራዊ ድህረ ገጽ ተከልክሏል የሚል አይደለም። ማህበራዊ ድህረ ገጽ መጠቀም ተያይዞ የተቀመጠው አሁን የተጀመረውን ሁከት ወይም ደግሞ ከአዋጁ ጋር ከአስቸኳይ ጊዜ አዋጁ ጋር የተቀመጡትን ግዴታዎች ወይም ደግሞ የተከለከሉ ተግባራትን በመፈጸምና እነሱ ለመተግበር በሚደረግ እንቅስቃሴ ወይም ደግሞ እነሱ እንዲተገበሩ ለማገዝ የሚደረጉ ድርጊቶችን ለመከልከል ነው። ስለዚህ ከዚህ በፊት የነበሩትን አይደለም፣ እስካሁን የነበረውን ያለፈ ጉዳይ ነው። ከዚህ በኋላ መመሪያው ከወጣ በኋላ ባለበት ጊዜ ውስጥ በዚህ መልክ ያለ ግንኙነትን ጭምር የሚከለክል ስለዚህ እንደዚህ አይነት ግንኙነት ካለ ማንኛውም ሰው ከእንደዚህ አይነት ግንኙነቶች ራሱን ማቀብ ይኖርበታል ማለት ነው። አቶ እንዳልካቸው ይህን የአስቸኳይ ጊዜ አዋጅ በህዝብ ላይ ተግባራዊ ማድረግ ከአምባገነናዊነትም በላይ ነው ይለዋል። መንግስት ኢትዮጵያ ውስጥ ያለው መንግስት በአሁኑ ሰዓት በቴክስ ቡክ ደፊኒሽን ኦፍ ሪፕሬሽን ወይም ደግሞ በመማሪያ መጽሐፍ ላይ ተማሪዎች ስለ አምባገነንነት የሚማሩ የፖለቲካ ሳይንስ ተማሪዎች በምሳሌነት ሊጠቀስ የሚችል እርምጃዎችን ነው የሚወስደው። ማህበራዊ ሚዲያ መዝጋት፣ ሚዲያ መዝጋት፣ ጋዜጠኞችን ማሰር ወይም ማባረር፣ ሌሎችም እርምጃዎችን እየወሰደ ነው መንግስት እና ራሱ በሚቆጣጠረው የሚዲያ አውታሮች ሰፊ ዘመቻ ማድረግ ወይም ፕሮፓጋንዳ በእንግሊዝኛው የሚባለውን ቃል ማድረግ እነኚህ እንግዲህ የቴክስት ቡክ ወይም ደግሞ የመማሪያ መጽሐፍ የሪፍሬሽን ምሳሌዎች ሊባሉ የሚችሉ ናቸው። አስቸኳይ ጊዜ ከመታወጁ በፊትና በኋላ የማህበራዊ ሚዲያ መገልገያዎች እንዲሁም እንደ ቫይበርና የመሳሰሉ የቴሌኮሙኒኬሽን መተግበሪያ አፕሊኬሽኖች አገልግሎት እንዳይሰጡ መደረጋቸውን ያነጋገርናቸውን ተገልጋዮች ጠቅሰን መዘገባችን ይታወሳል። All right, ተከታዩ ዘገባችን በዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ላይ ያተኩራል። የሪፐብሊካን ውጩ ዶናልድ ትራምፕ እና ዴሞክራቷ ሂለሪ ክሊንተን ትናንት በላስቬጋስ ኔቫዳ፣ ክርክራቸውን ሲያደርጉ ትራምፕ የምርጫውን ውጤት ለመቀበል ቃል አልገባም ብለዋል። ሰለሞን ክፍሌ ዝርዝሩን ይዟል። ሂለሪ ክሊንተንና ዶናልድ ትራምፕ እንዳለፉት ሁለቱ ክርክሮች ሁሉ ወደ መድረኩ ሲገቡ የእጅ ሰላምታ አልተለዋወጡም። በሁለቱ እጩ ፕሬዝደንቶች መካከል በተካሄደው ክርክር ላይ በመቶ ሚሊዮኖች ለሚቆጠሩ ተከታታዮች በእጅጉ ትኩረት የሳበው ጉዳይ ግን ከአከራካሪው የቴሌቪዥን ጋዜጠኛ ክሪስ ዋላስ ዶናልድ ትራምፕ የዩናይትድ ስቴትስ ምርጫ ተጭበርብሯል ሲሉ በተደጋጋሚ የሚያቀርቡትን ስሞታ ለህዝብ ግልጽ እንዲያደርጉ አጥብቆ በጠየቃቸው ጊዜ ነው። የዚህን ምርጫ ውጤት ያለማወላወል ይቀበላሉ? ዶናልድ ትራምፕ ሲመልሱም ጊዜው ሲደርስ የማየው ይሆናል። በአሁኑ ሰዓት ምንም የማየው ነገር የለም። ጊዜው ሲደርስ ነው የምወስነው ነው። እስካሁን ያየሁት ነገር ሁሉ ግን እየተበላሸ ነው በመጀመሪያ ደረጃ መገናኛ ብዙሐኑ ፈጽሞ ሸፍጠኞች ናቸው። እምነት የሚጣልባቸው አይደሉም። የድምፅ ሰጪውን ህዝብ አእምሮ ከወዲሁ መርዘውታል። ሂለሪ ክሊንተን ይህን መሰሉን በዶናልድ ትራምፕ የተሰጠ ምላሽ በጣም አስደንጋጭ ነው ሲሉ ጠርተው ከዩናይትድ ስቴትስ የፖለቲካ ባህል ጋር የሚጋጭ ነው ብለዋል። የዲሞክራሲያችንን መልካም ስም እያጎደፉና እያጥላሉ ነው የሚናገሩት። እኔ በግሌ ክፉኛ አስደንግጦኛል። ከሁለቱ አውራ ፓርቲዎች የአንደኛው እጩ ሆኖ የቀረበ ሰው ይህን አይነቱን አቋም ሲወስድ በጣም ያስደነግጣል። ትራምፕና ክሊንተን በትላንትና ማታ ክርክራቸው ወቅት በሌሎች ርዕሶች ላይም ክፉኛ ተጋጭተዋል። አንደኛው ለምሳሌ ሩሲያ በዚህ የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ሂደት ውስጥ በሳይበር ጥቃቶችና በመሳሰሉት ጣልቃ እየገባች ውጤቱን ወደምትፈልገው አቅጣጫ ለመውሰድ ትሞክራለች የሚለው ነው። ይህ በእርግጠኝነት እየሆነ መሆኑን የዩናይትድ ስቴትስ የደህንነት ጥበቃ ባለሥልጣናት ያምናሉ። በመጨረሻ መጠየቅ የምፈልገው ዶናልድ ትራምፕ ሩሲያውያን ይህን እያደረጉ መሆናቸውን አምነው ድርጊቱን ያወግዛሉ ወይ? በዚህ ምርጫ ላይ የፑቲንን ድጋፍ እንደማያገኙስ ግልጽ ሊያደርጉ ይችላሉ ወይ? ሩሲያ በአሜሪካ ላይ የምትፈጽመውን የስለላ ተግባርስ ይቃወማሉ ወይ? ዶናልድ ትራምፕ ለእነዚህ ጥያቄዎች መልስ እንዲሰጡ ጫና በተደረገባቸው ጊዜ እውነት ሆኖ ከተገኘ በእርግጠኝነት ሩሲያን ለእንቅስቃሴዋ እንደሚያወግዙ ተናግረዋል። የሳይበር ጥቃቶችን በተመለከተ ግን ቻይናና ሌሎች ሀገሮችም ከጀርባው ሊኖሩ ይችላሉ ብለዋል። እኔ ፑቲንን በግል አላውቃቸውም። እርሳቸው ግን ስለ እኔ ብዙ ጥሩ ነገሮችን ተናግረዋል። መግባባት ከቻልን ጥሩ ነው። ሩሲያና የዩናይት ስቴትስ ተስማምተው በጋራ አይሲስን ማሳደድ ሲጀምሩ መልካም ነው። ፑቲን ግን የኔን ያህል ለሂላሪ ክብሬት የላቸውም። ለፕሬዝዳንታችንም እንዲሁ ብሎ ብሎ ሰውናምሳፕሳ ሎ አሜሪካውያን ፕሬዚዳንታቸውን ለመምረጥ ቀጣዩን ከ20 ቀናት ያነሱ ነው የቀራቸው። በትናንትናው እለት በላስቬጋስ ቬጋስ ኔቫዳ ሂለሪ ክሊንተን እንደዚሁም ደግሞ ዶናልድ ትራምፕ ክርክር አድርገዋል። የፕሬዚዳንታዊ ምርጫ ክርክር። ይህንን አስመልክቶ ሶስት ኢትዮጵያውያንን ከተለያዩ ግዛቶች በእንግድነት ይዘናል። በቅድሚያ ለሴት ነው ቅድሚያ የምንሰጠው። ሀና ተሰማ ያደገችው በፊላደልፊያ ነው። በአስር አመቷ ነው ከኢትዮጵያ የመጣችው። አሁን የምትኖረው ደግሞ ካንሳስ ሲቲ ምዙሪ ነው። ለመምረጥ የተመዘገበችው ወጣት ነች። ሌላኛው እንግዳችን ደግሞ መስፍን በሽር ይባላል። ውስተር ከተማ ውስጥ ማሳቹሴትስ ግዛት የሴኔት ውድድር ላይ የሪፐብሊካን ፓርቲ እጩ ነው። ሌላኛው ከዚህ በፊት አቅርበነዋል። የአዴሳ ቦጃ ሙዚቀኛ ነው። የአፍሪካ ሕብረትን ባንዲራ ዲዛይን ያደረገ ግራፊክ አርቲስት ነው። ሌሎችንም ስራዎችም ይሰራል። ሁሉም በመስመር ላይ ይገኛሉ። እንግዲህ በጋቢና ታክሲ እናሳፍራችሁ። እንኳን ደህና መጣችሁ ጓንደና ቆየን። በጣም ጥሩ ሀና፣ በቅድሚያ ወደ አንቺ ነው የምመጣው። በዩናይትድ ስቴትስ ፖለቲካ ውስጥ የምታደርጊውን ተሳትፎ እስኪ በአጭሩ ንገሪኝ። ሰላም። እድሉን አግኝቼ በማውራቴ በጣም ደስተኛ ነኝ። በጣም አመሰግንሃለው። እኔ እንግዲህ ኢንፍሉዌንሴ በዚህ ሀገር ፖለቲካ ብዙ እውቀት የለኝም፣ ግን አባቴ ሲያሳድገን ሁልጊዜ ኢምፖርታንት እንደሆነ በጣም በጣም በጣም ስትረስ እያደረገ ይህንን ነገር ያወራልናል። አሁን የትላንትናው እለት እንትን በዓል ነበር፣ እኛ ቤት ሳደግ ማለት ነው። ሁልጊዜ አዳምጦ ያልገባንን ነገር ጠይቀን፣ እንደዛ ነበር የምናሳልፈው። ወስነሻል? ድምጽሽን ለማን እንደምትሰጪ እያቅማማው ነበር። አልወሰንኩም እና ትላንትና ወዘ ብሬ ለእኔ በጣም በጣም ክሩሻል የሆነ ታይም ነበር። አዳመጥኳቸው አጥጋቢ ወየኔ ማንነት ወየኔን በሴትን በኩል ትንሽ መጎዳበት ነገር አለ። በኢሚግሬሽን በኩል አጥጋቢ ያልሆነ ነገር አለ በሁለቱም ካንዲዴቶች። በአጭሩ ኢንዲፐንደንት ወይም ደግሞ ሀሳብሽን ያልወሰንሽ ተመዝጋቢ መራጭ ነሽ ማለት ነው? አዎ በጣም ጥሩ። ወደ ወስተር ከተማ ንለፍ። በማሳቹሴትስ ግዛት የሴኔት ውድድር ላይ ሪፐብሊካን እጩ የሆነው መስፍን በሽር ይገኛል መስመር ላይ። ያው ለመቀራረብ ብለን ነው በአንቱታ ሳይሆን በአንተ ብንነጋገር የተሻለ የሚመስለው። አቶ መስፍን እስኪ በአሜሪካ የፖለቲካ ስርዓት ያለህን ተሳትፎ ባጭሩ ንገረን። እኔም በጣም አመሰግናለሁ እድሉ ስለሰጠህኝ። እኔ በአጭሩ እዚህ አገር የመጣሁት ከሀያ ስድስት አመት በፊት ነው፣ ከኢትዮጵያ የአስራ ሰባት አመት ልጅ ነበርኩኝ። እዚሁ ከተማ ውስጥ ነው ያደግኩት፣ ለሀያ ስድስት አመት ሚሰሩት። በመጀመሪያ ጊዜ የዴሞክራቲክ ፓርቲ አባል ነበርኩኝ። ለብዙ የፖለቲካ እጩዎች በከተማም ሆነ በስቴቱ አክቲቪስት በመሆን አገልግያለሁኝ። ሪፐብሊካን ከሆንኩኝ አንድ አምስት አመት ይሆነኛል። እኔ ማየው ምንድነው በትናንትናው ዲቤታቸው ላይ አንዳንድ ነገሮች አሉ። ለምሳሌ እኔ እናቴ የኢትዮጵያ ኦርቶዶክስ ነች፣ አባቴ እስላም ነው። ነገር ግን ሁለቱም ቤተሰቦች እስላሞች ናቸው፣ በአሁን ሰዓት እኔ ግን ክርስቲያን ነኝ። እና ለምሳሌ ትራምፕ ስለ እስላም በሚያወራ ጊዜ አልወድም። ሴት ልጅም ስላለች ስለ ሴቶች የሚያደርገውን የሚያወራውን ነገር አልወድም። ነገር ግን ሪፐብሊካን የሆንኩበት አንደኛው እና ዴሞክራቲክ ፓርቲም ሆነ ሂለሪ ክሊንተን ለሴት የሚሆን ለጥቁር የሚሆን ለኢሚግራንት የሚሆን ወርድ እንጂ አክሽን የላቸውም። ገባ። በሪፐብሊካን ጊዜ ምን ጊዜም ሪፐብሊካን ኢሚግራንትን ይወዳሉ፣ ማምጣት ይወዳሉ፣ ስራ መስጠት ይወዳሉ። ምክንያቱም ቺፕ ሌበር ነው። ገባ። በዝርዝር እንመጣበት አለን። በትራምፕ ነው ጎንትም አደረገው፣ ለትራምፕ ነው። ነገር ግን ትሪ ብራንች ኦፍ ጋቨርንመንት ስላለ እሱ ዛሬ ኢሚግራንቶችን አባረራለሁ ስላለ ሌላው ብራንች ኦፍ ጋቨርንመንት አግሪ የሚያደርግበት ነገር አይኖርም። ስለዚህ ቶክ ኢስ ቶክ ዳስ ዋት አይ ሊቭ። እሺ እንመለሳለን። ያደሳ ቦጃን ከሲያትል እናስገባ። በጣም ባጭሩ ብዙ የምንወያየው ጉዳይ ስላለ ያደሳ ያው እኔ እንግዲህ ኢንቮልቭመንቴ ያው የምንቀሳቀሰው በፖለቲካ ውስጥ በፖለቲከኝነት ሳይሆን፣ ያው ቀረጥ ከፋይና ልጆቼን ትምህርት ቤት የምልክ የምኖር ዜጋ ስለሆንኩኝ የሀገሪቱ ጉዳይ ለእኔ ማተር ስለሚያደረግ በዛ መልክ ነው ኢንቮልቭ የማደርገው። በተጨማሪ ደግሞ ይህንን አይነት ኢንቮልቭመንት ሀገራችን ላይ ባለማድረጋችን ምክንያት ሞስ ሁ ሞስ ብዙዎቻችን ስለተሰደን ስለወጣን ያንን እድል ከእንደገና አበላሽ ስለማልፈልግ በዚህ ሀገር ላይ ያለውን ፖለቲካ በግልጽ እና በቅርብ ከታተለዋለሁ። ምርጫ ብዙ ጊዜ ወደ ዲሞክራቶች የሚያዘነብለው ነገር ግን በዚህ በሂለሪ እና በትራምፕ ኤሌክሽን ወቅት ከፖለቲካው ውጪ አንዳንድ የማያቸው ጉዳዮች ቀድሞ ነገር ለፕሬዚደንትነት ለመቅረብ እንኳን ማያስችሉ አይነት ዲስኳሊፋይ የሚያደርጉ አንድን ሰው እንዳይሆን የሚያደርጉ መስፈርቶች ተመልክቻለሁ። በራሴ ወደ በኋላ ዲስከስ እናደርጋለን፣ ሳ ወደ በኋላ እንመጣለን። አንድ ጥያቄ ላንሳላችሁ፣ ለሁላችሁም ዛሬ ጧት ተነስታችሁ የከተማችሁን ጋዜጣ ወይ መጽሔት አንብባችሁ ከሆነ መሪ ርእሱ ምን ነበረ? የሚለው በቅድሚያ አንተ ጋር ልቆይ። ሲያትል ጋዜጦች ምን አሉ? ዋል አክቹዋሊ የሲያትልን ጋዜጣ አላነበብኩም፣ ግን ትናንትና የተደረገው ዲቤት እንደ ሌሎቹ ክርክሮች አይደለም፣ እንደ ሌሎቹ ክርክሮች አይደለም። ምስልህ እንደ አንድ እንደ ሁለትና እንደ ሶስተኛው ብቻ ሳይሆን ከመቶ ስልሳ አመት ጀምሮ እስከ ዛሬ ድረስ በተደረጉት ክርክሮች ውስጥ ለመጀመሪያ ጊዜ የአሜሪካን ሀገር በመሪነት የሚወዳደር ሰው የሚመጣውን ዲሞክራቲክ ምርጫ ውጤት አልቀበልም ያለበትና ራሱን ዲስኳሊፋይ እና ራሱን ከዲሞክራቲክ ፕሮሰሱ ውጪ ያወጣበት ሁኔታ ስለሆነ ያንን ሄድላይን እንደሚያደርጉ ምንም ጥርጣሬ የለኝም። እሺ ሐና እንዴት ነው ካንሳስ ሲቲ? እድሉም አልደረሰኝም ወጥቼ ጋዜጣ ለማ ያው አይዶን ነው ምን እንደሚሉ። እሺ ወደ ውስተር እንሂድ። ያ አልቀበልም ማለቱ እንኳን ዩነው አያግሪ ውድን ከሱ ጋር እስማማን ነው። ምክንያቱም ብዙ ጊዜ ፖሊንግ በሚደረግ ሰዓት የሚጠየቁት ወይም ቮተርስ ወይም ድምፅ ሰጪዎች ሁሉንም ያጠቃልል አይደለም ገባ። ስለዚህ የተወሰነ አካባቢ ሊሚትድ ስለሆነ ዛሬ ነገ ነገ የሚፈጠረውን ነገር ማወቅ ስለማይቻል ዩነው የመለሰው መልስ ትክክለኛ ነው። እዚህ ላይ ግን አቶ መስፍን አቶ መስፍን አቶ መስፍን እዚህ ላይ የሕዝብ አስተያየት ስብሰባ ወይም ፖል ሳይሆን የምናወራው የምርጫውን ውጤት በግልጽ ነው እኮ የተጠየቁት። የምርጫውን ውጤት ይቀበላሉ ወይ ተብለው በተጠየቁ ጊዜ የመለሱት፣ በነገራችሁ ላይ ይሄንን ያነሳሁት የኒውዮርክ ታይምስ፣ ዋሽንግተን ፖስት፣ ፖለቲኮ የተለያዩ ጋዜጦች በሙሉ በፕሬዚዳንታዊ ምርጫ ክርክሩ የዩናይትድ ስቴትስ የመገናኛ ብዙኃን ርዕሶች ያወጡት ትራምፕ የምርጫውን ውጤት እንደሚቀበሉ መናገር አልፈለጉም፣ ነገሩም በንጥልጥላ አቆየዋለሁ አሉ የሚሉ ዜናዎችን ነው ስንሰማ የቆየ ነው። እንለፍ። አሁን በጣም ባጭር ባጭሮ የምትመልሷቸው ጥያቄዎች ናቸው፣ በአንድ ወይ በሁለት ቃል። ዶናልድ ትራምፕ ሕጋዊ ፈቃድ የሌላቸው ሰዎችን ወደ የሀገራቸው መመለስ አለብን። በዚህ ላይ ሀና? አልስማማም። ያደሳ አልስማማም፣ በፍጹም እሺ፣ አቶ መስፍን አልስማማም። ኢትስ ናት ፖስብል ቱ ሂለሪ ክሊንተን ድንበር መጠበቅ አለበት። አጥር ከማጠር ይልቅ በህጋዊ መልኩ ሁኔታዎችን ማስተካከል ተገቢ እርምጃ ነው። ሀና ትስማሚ? ያለሽ? አዎን እስማማለሁ። የደሳ፣ በትክክል እስማማለሁ። አቶ መስፍን ፓርትሊ እስማማለሁ። እሺ፣ የመጨረሻ ጥያቄ። አቦርሽን፣ የጽንስ ማቋረጥ አልደግፍም ብለዋል ዶናልድ ትራምፕ። እናንተ ምን ትላላችሁ? ሀና ሴቷ ምርጫ ነው። ይህንም መንካትም ሪፎርምም ምንም ማድረግም ማሳ አይችልም አሉ። ስለዚህ ከሂለሪ ክሊንተን ጋር ተስማምተሻል። በዚህ የሴቷ ምርጫ ነው ነው ያሉት ሂለሪ ክሊንተን። ያደሳ ሮቨርስ በኮንስቲቱሽን በሱፕሪም ኮርት የጸደቀ ነገር የሴቶች መብቶች ስለሆነ መከበር አለበት። እሺ አቶ መስፍን አምፕሮ ላይፍ ባት ኢት ዝ ፋሚሊ ማተር። በጣም ነው የማመሰግነው። እንግዲህ ከሁሉም በላይ ዋናው ነገር ኖቨምበር 8 ቀን ወጥቶ ድምጽ መስጠት ነው። እንግዶች ና አመሰግናለሁ። ሀና ተሰማ በፊላደልፊያ ያደገች ኢትዮጵያዊ አሜሪካዊ አሁን ካንሳስ ሲቲ ሚዙሪ ነው የምትኖረው። አቶ መስፍን በሽር ደግሞ በውስተር ከተማ ማሳችሴስ ግዛት ውስጥ የሴኔት ውድድር ላይ የሪፐብሊካን እጩ ናቸው። የአዴሳ ቦጃ ከሲያትል ዋሽንግተን ሙዚቀኛ የአፍሪካ ህብረትን ባንዲራ ዲዛይን ያደረገ ግራፊክ አርቲስት ብዙ ስራ ይሰራል። ሁላችሁንም አመሰግናለሁ። Ama shirin gabina VOA kuke saurare yanzu haka tare da henok Fente da Masterward Aragão. -Kuki talama talama talama talama na na VOA በዚህ ወር የጡት ካንሰርን በተመለከተ ኢትዮጵያውያንና ተቋማት የሚያደርጉትን የተለያዩ እንቅስቃሴዎች ስናስቃኛችሁ ቆይተናል። አልፋ የጡት ካንሰር ሕሙማን መርጃ በየአመቱ የሚያደርገውን ሩጫ አስመልክቶ ያቀረብንላችሁ ዘገባ አለ። ስህነ ማርያም የጡት ካንሰር እንዳለባት ያወቀችው እንደ አውሮፓውያን ዘመን አቆጣጠር በ2009 አመተ ምህረት ነበር። ታሪኳን ከመስታወት ጋር ተወያይተዋል። በዩናይትድ ስቴትስ በርካታ ኢትዮጵያውያንና ኤርትራውያን በሚኖርባቸው የዋሽንግተን ዲሲ አጎራባች ሀገሮች፣ ሜሪላንድና ቨርጂኒያ አመታዊ የአጭር ርቀት ሩጫና የእግር ጉዞ ለአራተኛ ጊዜ ተካሂዷል። ስህነ ማርያም ትባላለች። ከ20 ዓመታት በላይ በዩናይትድ ስቴትስ ነዋሪ ናት። በጡት ካንሰር ምክንያት ታማ ብትድንም በአሁኑ ሰዓት በድጋሚ በሰውነቷ ካንሰር በመገኘቱ ሕክምናን በመከታተል ላይ ትገኛለች። ስነ ማርያም አልፋ የጡት ካንሰር ህመምተኞች መርጃ ድርጅት ያዘጋጀውን አመታዊ የአጭር ርቀት ሩጫና የእግር ጉዞ ላይ ከተሳተፉት መካከል አንዷ ናት። ራስን ከጡት ካንሰር መጠበቅ እንዴት እንደሚቻል ከራሷ ልምድ አካፍላናለች። የዶክተሮች ያሉትን በዛ ላይ ደግሞ ራስን መጠበቅ በቃ ምንም የማይለያዩ ነገሮች ናቸው። ለራስ ጊዜ ጤና ምናምን ሁሉ ጊዜ መስጠት ያስፈልጋል። ሰው አሁን እንደሱ እያደረግን ቀይ ቆይተን ያው የሰውነት ነገር ነው። አንዳንድ ጊዜ ወደ ታች እንወዳለን እንወዳለን አሁን በአሁኑ ሰዓት እንደገና ተመልሶ መጥቷል። ሲመለስም አጥንትና ሳምባይ ላይ የተመለሰው እግዚአብሔር የተመሰገነ ነው። ያለንበት ቦታ ሁሉም ነገር አሰናቶልናል። እንደዚህ አይነት ፕሮግራም ደግሞ እዚህ መተን እንደዚህ አይነት ስንሳተፍ መሳተፍ ብቻ አይደለም፣ በየወሩም ደግሞ እንገናኛለን እና ደግሞ አካባቢያቸው ያለውን ሰዎች ማለት የሚያስታምሙን ቴክ ኬር የሚያደርጉትን ሰዎች በሙሉ እንካሬጅ በማድረግ እና እኛ ጥሩ ሰርቫይቨር ግሩፕ ያለን ሰዎች በጣም የሚገርሙ ሰዎች ናቸው መቼም፣ እና በጣም ደስ ብሎናል። አሁን ጊዜ መስሎ መጣል እና ምንድን ነው የምለው ወደ ራሳችን የተመለሰ ጤናችንን በመጠበቅ ከዛ በኋላ ደግሞ የተባልነውን ማድረግ። አሁን ደግሞ የዶክተር እና በሜዲካል ውስጥ ያሉት ነገሮች ብቻ መከተልም ሳይሆን ወደ ናቹራል ደግሞ ያሉት ብዙ ነገሮች፣ ሆሊስቲክ የምናስተካክላቸው ነገሮች አሉ። እኛ ደግሞ ሀገራችን በዚህ ከምንም አይነት በሽታ ራሳችንን መከላከል የምንችለው በተፈጥሮ የተሞሉ ምግቦችን በመመገብ እና ለራሳችን ጊዜ ስንሰጥ ነው፣ በማለት ስነ ማርያም በሕክምና ብቻ በሽታን ለማስወገድ መጣር ተገቢ እንዳልሆነ ትመክራለች። ሃይማኖት ያለን በሃይማኖታችን ወገን ውስጥ በመስበት በግባት ህክምናውም ፈውሱም አለ። ሌላው ደግሞ ናቹራል ያለንን ብረት መድኃኒቶች እና ናቹራል የሆኑ ምግቦች በመጠቀም ራሳችንን መልሰን ለቤጠ ለሰው ሁሉ የምንርስበትን ሁኔታ ምንፈጥር ይ ሌላ ሰው ሊለይ ይችላል። ከኔጋ ምግብ አመጋገባችን በጣም ተበላሻሽቷል ተበላሻሽቷል። ለሰውነታችን ጊዜ አንሰጥም። ለሰውነታችን ትክክል ነገር አንሰጠውም። ስለዚህ እሱ ይመስለኛል። ከዛ በኋላ ደግሞ ያለን የጭንቀት ነው። አሁን የኑሮ ሩጫ አለን። እሱን ደግሞ ካወቅን ደግሞ የመደበት ሁኔታ ነው። ይዘው ቁጭ ማለት የእኔ ብቻ ነው አይደለም፣ ብጭራሽ አይደለም፣ የሁሉም ነው ማቀበል ነው። እንደዚህ ክፍ ይዘው የሚጠብቁ ጓደኞች፣ ዘመዶች ሁሉም አሉ። ሆስፒታሉም ሰው ሪሶርስ አለ። በትክክሉ አለ እሱን ሪች አውት ማድረግ ነው። በተለይም በገጠር አካባቢ ለሚኖሩ ሰዎች መረጃን በከፍተኛ ደረጃ ማዳረስ ይገባል። ለዚህ ደግሞ የማህበረሰብ መገናኛ ብዙሀን እንደ ሬዲዮ፣ ቴሌቪዥን፣ ጋዜጣ የመሳሰሉት ከፍተኛ ሚና ይጫወታሉ በማለት ትመልሳለች። እንግዲህ ያለን ሁኔታ ያለን ምርጫ ሚዲያ በቤተክርስቲያን ክርስቲያን ብዙ የሞከር ነገር አለ። ገጠር ድረስ ሄደው ለሌላ መንገድና ለአንዳንድ ልማት በሚሄዱበት ጊዜ ይህንን ደግሞ እንደ ክንፍ ይዞ ደግሞ መንቀሳቀስ የሚቻልበትን ነገር የሚፈጠርበትን በጣም እያነጋገር ናቸው። እሺ፣ በጣም ነው ማመሰግነው። የጡት ካንሰር በዓለማችን በብዛት በሴቶች ላይ የሚከሰትና በጊዜ ሕክምና ካላገኘ ለሞት የሚያደርስ ህመም ነው። የጡት ካንሰር በብዛት የሚያጠቃቸው ሴቶች ከ50 እስከ 74 እድሜ ክልል ላይ ያሉትን እንደሆነ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ ማዕከል ሲዲሲ በጥናቱ አስቀምጧል። ከ40 እስከ 4 ዘጠኝ የዕድሜ ክልላ ክልል ላይ የሚገኙ ሴቶችም ተከታታይ ምርመራን ማድረግ እንዳለባቸው ይመክራል። የጡት ካንሰር ቁጥሩ ከፍተኛ አይሆን እንጂ በወንዶች ላይም የሚከሰት ነው። መስታወት እናመሰግናለን። ዝግጅታችን ተጠናቋል። መልካም ምሽት። መልካም ምሽት።